አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ ከሉሲ ዘር የተለየ አዲስ አይነት የቅድመ ሰው ቅሬ ተገኘ። ኢህአዴግ የሚያሸንፈው ሌላ አማራጭ ባለመኖሩ ነው ተባለ። ቤተ እስራኤሎች እስራኤል ውስጥ ስለሚደርስባቸው አለውና ዘረኝነት የሚሉትን ርሶች ነው ዛሬ የምንመለከተው። ኔቸር የተባለው ስለ ሳይንሳዊ ግኝት የሚዘግብ መጽሔት ኢትዮጵያ ውስጥ ከሉሲ ወይም ከድንቅነሽ ዘር የተለየ አዲስ የቅድመ ሰው ቅሬት አካል እንደተገኘ ዘግቧል። ከሉሲና ኦስትራሎፒቶክስ አፋርነስስ ከተባለው ዘሯ የተለየ መንጋጋ ያለው ኦስትራሎፒቶክስ ዴረሜዳ የተባለ የቅድመ ሰው ቅሬት አካል ከ 3 ነጥብ አራት ሚሊዮን ዓመታት በፊት የሉሲ አይነቶቹ ቅድመ ሰዎች በኖሩበት ዘመን እዛው አካባቢ የኖሩ ዘመዶቿ አካል እንደሆነ የሳይንስ ምርምሩ መጽሔት ጠቁሟል ኦስትራሎ ፒቶክስ ዴርሜዳ የሚል ስያሜ የተሰጠው ከ 3 ነጥብ አምስትና ከ 3 ነጥብ 3 ሚሊዮን ዓመታት በፊት የኖሩ ቅድመ ሰዎች መንጋጋና ጥርስ ቅሪት የተገኘው ሉሲና አንድ ሌላ የእሱ አይነት ቅሪት አካል ከተገኘበት ሀዳር አካባቢ በ 35 ኪሎ ሜትር ርቀት ባለ ቦታ ላይ ነው ኒውዮርክ ታይምስ ጋዜጣ ደግሞ ባለፈው እሁድ ስለተካሄደው የኢትዮጵያ ብሔራዊ ምርጫ ሲዘግብ ገዢው ፓርቲ ኢህአደግ ለምን እንደሚያሸንፍና ተቃዋሚዎች ለምን ብዙም ቦታ እንደማያገኙ ተንትኗል። የገዢው ፓርቲ ተወዳዳሪዎች ለምርጫ ቅስቀሳ የተጠቀሙበት በሀገሪቱ ያለውን የኢኮኖሚ እድገት ነው። የኢትዮጵያ መንግስት ከታላቁ የህዳሴ ግድብ ግንባታ አንስቶ አርሶ አደሮች ከድህነት እንዲወጡ እስከ ማድረግ ባሳየው ጥረት ስኬት አግኝቷል። የዓለም ባንክ እንደሚለው በ11 ዓመታት ውስጥ የድህነት መጠን ከ44 ከመቶ ወደ 30 ከመቶ እንዲቀንስ አድርጓል። የኢህአደግ ቃል አቀባይ አቶ ደስታ ተስፋው ተቃዋሚ ፓርቲዎች የህዝቡን ቀልብ ለመሳብ የሚያስችል ጥንካሬ የላቸውም፣ ግልጽ የሆነ ፖሊሲም ሆነ ፕሮግራም የላቸውም ብለዋል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። ተቃዋሚ ፓርቲዎች በበኩላቸው ገዢው ፓርቲ በፖለቲካ ምህዳር ላይ ያጠበቀውን ልጓም መሰረት በማድረግ ህዝቡን ለማሳመን ሞክረዋል። የምርጫ ዘመቻቸው ያተኮረውም በከተማዎች ላይ ነበር። ይሁንና ኢህአደግ በሀገሪቱ የፖለቲካ ድባብ ልዕልና ስላለው በተለይም ከሀገሪቱ ሰማንያ ከመቶ ህዝብ በሚኖርበት ገጠሩ ክፍል በግልጽ የሚታይ የበላይነት ቦታ ስላለው ተቃዋሚዎች ለማሸነፍ ያላቸው እድል የጠበበ ነው የሚል እምነት በህዝቡ ዘንድ አድሯል ይላል የኒውዮርክ ታይምስ ጋዜጣ ዘገባ። ኤልያስ ተስፋዬ የተባሉ ነጋዴ ህዝቡ ኢህአደግን የሚመርጠው ወዶት ሳይሆን አማራጭ ስለሌለው ነው፣ ተቃዋሚ ድርጅቶች ደካማ እና የተከፋፈሉ በመሆናቸው ሌላ ፓርቲ ቢያሸንፍ ሀገሪቱ በርስ በርስ ጠብና በሙስና ትታመሳለች ወይም ትፈርሳለች የሚል እምነት ስላለው ነው ማለታቸውን የኒውዮርክ ታይምስ ዘገባ አስገንዝበዋል። ተቃዋሚ ድርጅቶች በበኩላቸው ካለ ፍርድ የመታሰርና የወከባ ተግባር ይፈጸምብናል ይላሉ። የሰብአዊ መብት ቡድኖችም የኢትዮጵያ መንግስት የተቃዋሚዎችን አንደበት ለመሸበብ የመናገር ነጻነትን ያፍናል በማለት ይከሳሉ ሲል በኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ ያወሳል። ቢቢሲ ማለት የብሪታንያ የሬዲዮና የቴሌቪዥን ስርጭት ኮርፖሬሽን ድረገጽ በበኩሉ እስራኤል ያሉት ትውልድ የኢትዮጵያ አይሁዳውያን የሚገኙበት ከባድ ሁኔታ በሚል ርዕስ ባወጣው ጽሑፍ የኢትዮጵያውያን አይሁዶች ወደ እስራኤል የመፍለስ ታሪክ የእስራኤል ማኅበረሰብ አዎንታዊና አሉታዊ ገጽታን ያንጸባርቃል ይላል። እስራኤል የአይሁዳውያን መጠጊያ የመሆን ባላት የጽዮናዊነት ሕልም መሠረት እንደ አውሮፓ አቆጣጠር በ1980ዎችና 90ዎቹ ዓመታት ውስጥ በአስር ሺዎች የሚቆጠሩ ኢትዮጵያ ውስጥ በቀላሉ በማይደረስባቸው ቦታዎች የኖሩ በእምነታቸው ምክንያት ወከባ ይደርስባቸው፣ ረሃብና ግጭቶች ይፈራረቁባቸው የነበሩትን ፈላሾች ወደ እስራኤል አስመጣች ይላል የቢቢሲው ጽሑፍ። ይሁንና እነዚህ ልዩ የሆኑ ሰዎች እስራኤል ሲደርሱ ዘግናኝ የሆነ አድሎና ዘረኝነት ገጠማቸው። ላለፉበት ስቃይም ሐዘኔታ አላገኙም ሲል ጽሑፉ ያብራራል። ትውልደ ኢትዮጵያ እስራኤላውያን በቅርቡ የተቃውሞ ሰልፍ ባደረጉበት ወቅት ያልተለመደ የኃይል መጠቀም ተግባር የታየው በሀገሪቱ መንግስት በተለይም በሀገሪቱ ፖሊሶች ላይ ያላቸው ለአመታት ሲብላላ የቆየው ቆየው ቀቢጸ ተስፋነት ስሜት ነጸብራቅ እንደሆነ የቢቢሲ ዘገባ ሲያብራራ፣ ደምስ ፈቃድህ የተባለ ትውልድ የኢትዮጵያ እስራኤላዊ ወታደር ካለምንም ትንኮሳ በፖሊሶች ሲደበደብ ማየቱ የእስራኤል ሕዝብ አንድ መቶ ሰላሳ ሺህ የሚሆኑት ፈላሾች ላይ ያለውን አያያዝ በፍጥነት እንዲለውጥና እንዲያሻሽል አመላካች ይሆናል ይላል። አያይዞም ጽሁፉ ለመሆኑ ኢትዮጵያውያን አይሁዶች ማን ናቸው? ሲል ይጠይቅና የኢትዮጵያውያን አይሁዶችን መሠረት ለማወቅ ትልቅ ተግዳሮት የሚሆነው አስተማማኝ ታሪክ ባለመኖሩ እንደሆነ ይገልጻል። ስለ ቤተ እስራኤሎች አመጣጥ ከሚነገሩት ታሪኮች አንዱ ዳን የተባለ ህልውናው የጠፋ የዕብራይስጥ ጎሳ ዘሮች ናቸው የሚል ነው የንጉሥ ሰሎሞንና የንግስት ሳባ ልጅ የሆነውን ቀዳማዊ ምኒልክን አጅበው ኢትዮጵያ የገቡት አይሁዳውያን ዘር ናቸው ይባላል። የቤተ እስራኤል ማኅበረሰቦች መሪዎች በበኩላቸው ከክርስቶስ ልደት በፊት በ586 ዓመት ዓለም የመጀመሪያው ቤተ መቅደስ ከወደመው በኋላ ከተያዘችው ጁዴያ ሸሽተው ወደ ግብፅ የተሰደዱት አይሁዳውያን ዘሮች እንደሆኑ ይተርካሉ። ኢትዮጵያውያን አይሁዶች ለምዕተ ዓመታት ያህል በሌሎች የዓለም ክፍሎች ካሉት አይሁዶች ሙሉ በሙሉ ተነጥለው የኖሩ ቢሆንም በጥንታዊ መጽሐፍ ቅዱስ ላይ የተመሰረተውን የአይሁዳዊነት እምነት አጥብቀው ሲከተሉ ኖረዋል ሲል ቢቢሲ ላይ የወጣው ጽሑፍ ያስረዳል። የመጀመሪያዎቹ ቤተ እስራኤሎች እስራኤል ከገቡ ሰላሳ ዓመታት ያለፉ ቢሆንም እስራኤል ትውልደ ኢትዮጵያ የሆኑትን አይሁዳውያን ከሀገሪቱ ህዝብ ጋር በማዋሃድ ረገድ በሚዘገንን ሁኔታ እንደ ከሸፈባት በሰፊው ይታመናል ይላል በቢቢሲ ድረገጽ ላይ የወጣው ጽሑፍ። ፈላሾቹ የጤና ጥበቃንና ትምህርትን የመሳሰሉ መሰረታዊ አገልግሎቶች የቀረቡላቸው ቢሆንም በሀገሪቱ አብይ ቦታ ካላቸው አካላት አድልዎና ዘረኝነት እንደገጠማቸው ቢቢሲ ላይ የወጣው ጽሑፍ ሲያብራራ የእስራኤል ብሔራዊ የደም ባንክ ኤች አይቪ ኤድስ ሊኖርበት ይችላል በሚል ስጋት ከትውልደ ኢትዮጵያ አይሁዶች የተለገሰውን ደም ወደ ቆሻሻ ይጥል እንደነበር ይገልጻል። ቤተ እስራኤሎቹ የሚገኙበት የኑሮ ደረጃም ዝቅተኛ እንደሆነ የቢቢሲ ድረገጽ ላይ የወጣው ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩልን።